በሀገሮች ባለ ስምምነት መሰረት በአንድ ሀገር ተይዘው ወደ ሌላኛው ተላልፈው የሚሰጡ ሰዎች የስቃይ አያያዝ ወደሚጠብቃቸው ሀገር እንዳይሰጡ ዓለም አቀፍ ሕግ እንደሚከለክል አንድ የሕግ ባለሙያ ለቪኦኤ ገልጸዋል። ሶሎሞን አባተ ዝርዝሩን ይዟል። በኢትዮጵያ መንግሥት በሽብር ድርጅትነት የተፈረጀው የግንቦት ሰባት የፍትሕ የነጻነትና የዲሞክራሲ ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ በትራንዚት ጉዞ ላይ ሳሉ የመን ዋና ከተማ ሰነአ ውስጥ ባለፈው ሳምንት ሰኞ ሰኔ 16 2006 ዓ.ም ተይዘው እስካሁን በየመን መንግሥት እጅ እንደሚገኙ ግንቦት ሰባት ባወጣውና ሊቀመንበሩ ዶክተር ብርሃኑ ነጋ ትናንት ለቪኦኤ በሰጡት መግለጫ አስታውቀዋል። አቶ አንዳርጋቸው ለምን እንደተያዙ እስካሁን የሚታወቅ አንዳችን ምክንያት የለም። ሊቀመንበሩም የሚሉት ይህንኑ ነው። የመን ባለስልጣኖች ለምንድን ነው ይህን ያደረጉት? በምን ምክንያት ነው እስካሁን ለማንም የገለጹት ነገር። የራሳችን ጥርጣሪዎች አሉን፣ ግን በእርግጠኛነት እስክናውቅ ድረስ እዛ ውስጥ መግባት አንፈልግም። ጉዳዩን በጥልቀት ለማወቅ የተለያዩ ጥረቶችን እያደረግን ነው በጉዳዩ ውስጥ ገብቷል የተባለውን የእንግሊዝ መንግስት፣ የኢትዮጵያን ይመለከታቸው ወይም ያውቁ ይሆናል የምንላቸውን ተቋማት ተጠሪዎች፣ የየመንን መንግስት የተለያዩ አካላት ኤምባሲዎችን ጨምሮ ለማግኘት ጥረት እያደረግን ነው። ለማንኛውም ግን አቶ አንዳርጋቸው በዶክተር ብርሃኑ ቃል መሰረት ፍርድ ቤትም እስካሁን አልቀረቡም። እንዲያውም ምናልባት ቀደም ሲል የሽብር ክስ መስርታ የሞት ቅጣት ላስፈረደችባቸው ለኢትዮጵያ ተላልፈው ሊሰጡ ይችሉ ይሆናል የሚል ስጋት ከግንቦት ሰባት መሪዎች ይሰማል። ይህ ስጋት በሌሎች ደረጃዎችም እያየለ መጥቷል። ለመሆኑ በእንደዚህ አይነት ጉዞ ላይ ያሉ ሰዎች መብት እስከ ምን ድረስ ነው? በዩናይትድ ስቴትስ የህግ ጠበቃውን አቶ ፍጹም አቻሜልህን አግኝቼ ሙያዊ ማብራሪያ ጠይቄያቸው ነበር። በዓለም አቀፉ ሕግ መሰረት እነዚህ የትራንዚት ኤሪያዎች የሚዳኙት በዓለም አቀፍ ህግ ነው። አንዳንዴም የራሱ የአገሪቱ ህግም እዛ ውስጥ ተፈጻሚነት ይኖረዋል። አንድ ሰው በትራንዚት ውስጥ እያለ ወደሚሄድበት አቅጣጫ የመሄጃ መግቢያ ፈቃድ ካለው ያ ሰው እንግልት ሳይደርስበት ወደሚሄድበት ዴስትኔሽን የመሄድ መብት አለው። ወደ መድረሻው የመሄድ ማለት ነው። ወደ መድረሻው የመቀጠል ጉዞውን እና አንዳንድ አገሮች ግን ይሄንን የዓለም አቀፉን ቦታ ወይም ቴሪቶሪ በራሳቸው ሕግ ተፈጻሚነት እንዲኖረው የማድረግ ስልጣኑን ይወስዳሉ። አንዳንዴ ግን ብዙ ጊዜ ይሄ የትራንዚት ኤሪያ ወይም የመተላለፊያ ቦታ በኢንተርናሽናል የዓለም አቀፍ ሕግ ነው የሚዳኘው። ስለዚህ ማንኛውም ሰው እዛ ውስጥ እንግልት እና ሌሎች ነገሮች እንዳይደርስበት ያው ያግዳል። በሌላ መንገድ ግን ያ ሰው እዛ ትራንዚት ውስጥ ያለው ሰው በዓለም አቀፍ ወይም በሌላ መንግስት የሚፈለግ ከሆነ ወይንም የዛን የአገሪቱን ህግ ከጣሰ የአገሪቱ የጸጥታ ኃይሎች ወይም የፖሊስ ኃይሎች ያንን ሰው በቁጥጥር ስር የማስገባት መብት አላቸው። ከዛ በኋላ በእነሱ ህግ መሰረት ነው የሚዳኘው ማለት ነው። በእነሱ ህግ መሰረት እንግዲህ የፈጸመው ጥፋት ካለ ያ ጥፋት ተገልጾለት ፍርድ ቤት ቀርቦ የዋስና መብቱ ተጠብቆ ወይንም ሌሎች የጠበቃ መብቱ ዜግነት የያዘበትን ሀገር ኮንሱል የማናገር መብቱ እነዚህ እነዚህ ተጠብቀውለት በሀገሪቱ ህግ መሰረት ፍርድ ቤት የመቅረብ እና የመሰማት መብቱ እንዲጠበቅለት ይደረጋል። ይሄ እንግዲህ ያ ሰው የዛችን ሀገር ወደዛ ሀገር ሲገባ የዛችን ሀገር ህግ ከጣሰ ቪዛ ከሌለው ቪዛ አስፈላጊ ከሆነ ቪዛ ከሌለው፣ ወይም ደግሞ እዛ ትራንዚት ውስጥ የሆነ ሌላ አይነት ወንጀል ከፈጸመ ኮርስ በሀገሪቱ ህግ ይዳኛል። ግን ወደ ሌላ ሀገር ለመተላለፍ የሚፈልግ ከሆነ ግን ብዙ ጊዜ ያው የዓለም አቀፍ ህግ ነው አፕላይ የሚያደርግ። እነዚህ ሰዎች ወደ አንድ ሀገር ገብተው አቶ አንዳርጋቸው እንደገጠማቸው አይነት ሁኔታ በሚፈጠርበት ጊዜ ፍርድ ቤት የመቅረብ መብታቸው እስከምን ድረስ ነው? እነዛ ሰዎች ፍርድ ቤት የመቅረብ በሀገሪቱ በዛች ሀገር ጸጥታ ኃይል ከተወሰዱ በኋላ የፍርድ ቤት የመቅረብ መብታቸው፣ የመሰማት መብታቸው፣ ጠበቃ የመያዝ መብታቸው፣ በዋስና የመለቀት መብታቸው በዛችው ሀገር ህግ መሰረት ነው የሚዳኘው። ሌላው ነገር ደግሞ ለእንደዚህ አይነቱ ሰው ያ ሰው ዜግነት የወሰደበት ሀገር የኮንስል እርዳታ እንዲያገኝ ብዙ ውሎችና የዓለም አቀፍ ህጎች አሉ ወይ ዜግነት ያገኘበት ወይም ደግሞ ከአንድ ሀገር የጥገኝነት ፈቃድ ጠይቆ በዛ መሰረት በዛ ወረቀት የሚጓዝ ከሆነ ደግሞ የዛ አገር ጥገኝነት የቀበት እና የመጓጓዣ ወረቀት የሰጠው ፓስፖርትም ሆነ ሊሴ ፓሴ ትራቭል ዶክመንት የሰጠው አገር የዛን ሀገር ኮንሱል እንዲያናግር የሚፈቅዱ የተለያዩ የዓለም አቀፍ ውሎች እና የሁለትዮሽ ስምምነቶች አሉ። ስለዚህ እነዚህን ግንዛቤ ሲያስገባ ያስገባ ሂደት ነው የሚካሄደው ማለት ነው። ስለዚህ አሁን በየመን ጸጥታ ኃይሎች ከታገተ ወይም ከታሰረ በየመን ሕግና ደግሞ ብሎም ደግሞ እንደየ ሁኔታው እንደታሰረበት እንደተያዘበት ሁኔታ ደግሞ የዓለም አቀፍ ሕግ ሁለቱ ናቸው እዚህ ውስጥ የሚተገበሩት። ምናልባት የጉዞ ሰነዶች መዛባት ወይም ችግር ተፈጥሮ ቢገኝ እንኳ ከጉዞ ሰነዶች ጋርና ፎርማሊቲ ጋር ተያይዞ ጥገኝነት መጠየቅን ወይም የስደት አስፈላጊ ሁኔታዎችን ማሟላት የመሳሰሉ የኢሚግሬሽን ሂደቶች ከመጀመራቸው ወይም ከመወሰዳቸው የዘለለ እርምጃ እምብዛም እንደማይስተዋል አቶ ፍጹም አክለው ጠቁመዋል። በብዙ ሀገሮች ጊዜያዊ እስራቶች ይታያል። አሁን ግንቦት ሰባትና ደጋፊዎቹ ያላቸው ስጋት የየመን መንግሥት አቶ አንዳርጋቸውን ለኢትዮጵያ አሳልፎ ሊሰጥ ይችላል የሚል ነው። ስለዚህ ጉዳይ ዓለም አቀፍ ህግ ምን ይላል? አሳልፎ መጀመሪያ ሁለቱን እንከፋብላቸው አሳልፎ የመስጠት ጉዳይ በዓለም አቀፍ ህግ በትክክል በብዙ ቦታዎች ላይ ተደንግጓል። ብዙ ሀገሮችን ፈርሞበታል። አንድን ሰው ለሌላ አሳልፎ አንድ ሰው ቶርቸርን የሚከለክለው የአስራ ዘጠኝ ሰማንያ አራቱን ዓለም አቀፍ ህግ የፈረመ ሀገር በአውሮፓ አንድን ሰው አንድን ሰው ስኮልድ የኮንቬንሽን አገንስት ቶርቸር ቶርቸርን የሚከለክለውን የዓለም አቀፍ ህግ ማለት ነው። ያንን የፈረመ ሀገር አንድን ሰው ቶርቸር የሚሆንበት እንግልት፣ በደል፣ ከፍተኛ የሆነ በደል የስቃይ አያያዝ የሚፈጸምበት አገር መልሶ አይልከው ማለት ነው። ማለት በዚህ ኬዝ በዚህ ኬዝ ውስጥ ብናየው አንድ አርጋች የኢትዮጵያ ውስጥ የሞት ፍርድ ተፈርዶበታል። አሁን ያለው የወያኔ መንግስት ፍርድ ቤት የሞት ፍርድ ተፈርዶበታል። የመን ደግሞ የዛ የዚህ አሁን የተናገርኩት የዓለም አቀፉ ህግ ፈራሚ ናት። ስለዚህ በዓለም አቀፍ ህግ ብናየው የመን ያን አንዳርጋቸውን ለኢትዮጵያ አሳልፋ እንዳትሰጥ ግዴታ ውስጥ ገብታለች። ከኢትዮጵያ ጋር ሳይሆን ከዓለም አቀፉ ማህበረሰብ ጋር ማለት ነው። ስለዚህ በኢንተርናሽናል ህጉ በዓለም አቀፍ ህጉ መሰረት አሳልፋ መስጠት አይገባትም። በሁለተኛ ደረጃ እስከማውቀው ድረስ አንዳርጋቸው ለብዙ ዓመት አሁን ዜግነት ይኖረው አይኖረው አላውቅም፣ ግን ጥገኝነት ጠይቆ በጥገኝነት ነው ነበር የሚኖረው ከማቀ ድረስ እንግሊዝ ሀገር ስለዚህ የእንግሊዝ ሀገር ስደተኛ በደ- ሊደርስበት ስለሚችል አሳልፈው ለኢትዮጵያ ህግ እንዳይሰጡ እንደዚህ አይነት የጥገኞችን አሳልፋ እንዳሰጥ የመን ደግሞ የአለም አቀፉን የስደተኞችን ውሉሉ ፈርማለች ማለት ነው። ስለዚህ በዚህ ሁኔታ በዚህ ኬዝ ጋር አንድ አድርጋቸውን አሳልፋ እንዳትሰጥ የአለም አቀፉ ህግ ያስገድዳታል። ከዛ ውጭ ይህንን ከዚህ ካወጣ ነው ውጭ ግን አገሮች እርስ በርስ ይዋዋላሉ። እኔ ጋር ወንጀል ከፈጸመ አሳልፈ እንድሰጥ የእኔ ወንጀለኛ አንተ ሀገር ካለ አሳልፈ እንድሰጠኝ የሚል የሁለትዮሽ ውሎች አሉ በየሀገሩ ማለት ነው። ኤክስትራዲሽን ትሪት ይባላሉ። እንደዚህ አይነት ነገሮች አሉ። ግን ትልቁ ከነዚህ ከሁለትዮሽ ህጉ በላይ ያለው እነዚህ አሁን የጠቀስኳቸው ሁለት የአለም አቀፍ ውሎች ናቸው እና እነዚህን የፈረሙ ሀገሮች አንድ እንደዚህ አይነት በደል የሚደርስበትን ሰው ከፍተኛ በደል ይደርስበታል ተብሎ የሚያስበው የሚታሰበውን ሰው በተለይ ደግሞ እንደዚህ ሳይሰማ ፍርድ ቤት ሳይቀርብ ጠበቃ ሳይቀጥር የሞት ፍርድ የተፈረደበት እንዳንዳርጋቸውን አይነትን ሰው የመን አሳልፋ መስጠት የለባትም የአለም አቀፉ ህግ ነው የፈረመችው የመን የፈረመችው አለም አቀፉ ህግ ነው ከአቶ ፍጹም አቻሜለህ ጋር ያደረግነው ቃለ ምልልስ ሙሉ ቃል በዌብሳይታችን ላይ ይገኛል ከአቶ አንዳርጋቸው ጽጌ ሁኔታ ጋር ያሉ ጉዳዮችን በቅርብ እየተከታተልን እናቀርብላችኋለን